The Voice of America ጤና መሠረታዊ የሰብአዊ መብት ነው ያሉት አዲሱ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም የጤና ጥበቃ ስራቸው ለሁሉም ሰው የሚዳረስ የሰብአዊ መብት እንዲሆን የመስራት እቅድ እንዳላቸው ተናገሩ። ዶክተር ቴዎድሮስ ከተመረጡ በኋላ ጄኔቫ ላይ ለጋዜጠኞች የሰጡትን መግለጫ የተከታተለችው ሊሳሽ ላይን ያጠናቀረችውን ዘገባ ዝርዝር ሄኖክ ሰማግዜር ይዞ ቀርቧል። የቀድሞው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም በሐምሌ ወር ሥራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። በዚህ ምርጫ ከሁለት ሌሎች እጩዎች የጠበቀ ፉክክር ቢገጥማቸውም በስተመጨረሻ ከ185 የዓለም ጤና ድርጅት ደብልዩ ኤች ኦ አባል ሀገሮች የ133ቱን ድምፅ በማግኘት ነው ያሸነፉት። ዶክተር ቴድሮስ ያገኙት ሰፊ ድጋፍ የዓለም የጤና ድርጅትን ራዕይ ለመተግበር የመተማመኛ ድምፅ ይሆነኛል ብለዋል። በስራቸውም ጤና መሰረታዊ የሰው ልጅ መብት መሆኑን በተግባር ማሳየት እንደሚሆን አብራርተዋል። ሃፍ ኦፍ አወር ፖፑሌሽን ዳዝንት ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው። ዶክተር ቴድሮስ ስራ የሚጀምሩት በአውሮፓውያኑ የሐምሌ ወር መጀመሪያ ሲሆን በሚቀጥሉት አምስት ዓመታት በርካታ ስራዎችን ለማሳካት እንደሚተጉ ይናገራሉ። የጤና ጥበቃም በዓለም ዙሪያ ለማዳረስ ከሚሰሩት ስራ በተጨማሪ የዓለም የጤና ድርጅትን የተቀላጠፈ ምላሽ ለመስጠት የሚችል ብቁ ተቋም ለማድረግ የአሰራር ማሻሻያዎችን እንደሚተገብሩም ተናግረዋል። The campaign has ended as you know officially የምረጡኝ ዘመቻው በይፋ ተጠናቋል። ስራችንም ከአሁኑ ጀምሯል። በእጅጉ እንደሚፈትነን ጠንቅቄ ያውቃለሁ። ቀላል ስራ ያለመሆኑን ትረዳላችሁ። ከተባበርንና አብረን ከሰራን ግን ለውጥ ማምጣት እንደምንችል ጠንቅቄ ያውቃለሁ። ተመራጩ የዓለም የጤና ድርጅት ስራ አስኪያጅ የዓለም የጤና ድርጅት ደብልዩ ኤች ኦ ለአስቸኳይ የጤና ጥበቃ ስራዎች ፈጣንና የተሳካ ምላሽ ለመስጠት የሚያስችል አቅም እንዲኖረው ለመገንባት እንደሚሰሩ ተናግረው በተለይ ተላላፊ በሽታዎች ሲከሰቱ ምላሹ ፈጣን መሆን እንደሚኖርበት አስምረዋል።